የማህበራዊ መገናኛ ዘዴዎች ቅኝት። በኢትዮጵያ የፌዴራል ጠቅላይ ፍርድ ቤት አዲስ ፕሬዝዳንት መሾማቸው የሳምንቱ የማህበራዊ መገናኛ ዘዴዎች አብይ መነጋገሪያ ሆኗል። በበርካቶች ዘንድ በቀድሞ ስራቸው ለሚታወቁት ወይዘሮ መዓዛ አሸናፊ ከፍተኛው ሹመት መሰጠቱ ከየአቅጣጫው ድጋፍ አስገኝቷል። አዲሷ ተሿሚ በይበልጥ የሚታወቁት በሴቶች እኩልነት በእንግሊዝኛው አጠራሩ ፌሚኒዝም አቀንቃኝነታቸው ነው ሲሉ አስተያየት የሰጡም አሉ። የጠቅላይ ሚኒስትር አብይ አህመድ የአውሮፓ ጉዞ በማህበራዊ መገናኛ ዘዴ የተጠቃሚዎች ዘንድ ድጋፍና ትችት ተሰንዝሮበታል። የኢትዮጵያ መንግስት ጦር በኦሮሞ ነጻነት ግንባር በምጽ አሩ ኦነግ ስም የሚንቀሳቀሱ ታጣቂዎች ላይ እርምጃ መውሰድ መጀመሩ ሌላው መነጋገሪያ ርዕስ ነበር። አብራችን ቆዩም። ጠቅላይ ሚኒስትር አብይ አህመድ ለሶስት ቀናት የአውሮፓ ጉብኝት ከሀገር መውጣታቸው እንደተሰማ ነበር የኦነግ ታጣቂዎች ናቸው በተባሉና በአገሪቱ መከላከያ ሰራዊት አባላት መካከል ግጭት መከሰቱ የተነገረው። ግጭቱ በእርግጥ ከጥቅምት 17 ቀን 2011 ዓ ም ቅዳሜ ጀምሮ በምዕራብ ወለጋ ዞን በቤክ ከተማና በቀለም ወለጋ ዞን በግዳም ከተማ መካከል በጋራ አካይ ና ላጋ ሀዳ ጃርሳ በሚባሉ ቦታዎች ተከስቶ እንደነበር ተገልጦ ነበር። በስላቅ ጽሁፍ ቹ የሚታወቀው አበበ ቶላ በህዝብ መካከል በሚደረግ ጦርነት ማን ያሸንፋል ሲል የኦሮሞ ነጻነት ግንባር ትጥቅ ያለመፍታቱን ጉዳይ በተመለከተ ተችቷል። ኦነግ መሳሪያ አልፈታም ማለቱ ፍጹም ኃላፊነት የጎደለው ተግባር ነው ያለው አበበ የኦሮሞ ህዝብ ላለፉት ዓመታት በመንግስት ታጣቂዎች ሲገደልና ሲቆስል የኖረው ከበቂ በላይ ነው። ትላንት የኦሮሞ ልጆች በየቦታው በመንግስት ሲታፈኑና ሲገደሉ አንድም እርምጃ ያልወሰደው ኦነግ ዛሬ ሀገር ከተረ ረጋጋ በኋላ የሰለጠነ ፖለቲካ አራምዶ ለህዝቡም ለሀገሪቱም የሚበጅ ሰላማዊ ትግል እንደማድረግ መሳሪያዬን አለቅም ብሎ ሙጭጭ በማለት ህዝቡን ምንም ዋጋ ለሌለው ጦርነት መዳረግ ተገቢ አይደለም ብሏል። ዮሐንስ ሽመልስ ፖለቲካዊ ትርጉም የሚል ርዕስ በሰጠው የፌስቡክ ጽሁፉም ኦነግ ሀገር ቤት ሲገባ ትጥቅ እንዳልነበረው መንግስት መናገሩን ገልጧል። ኦነግ በበኩሉ ሸርና ደባ በኢህአዲግ እየተፈጸመበት መሆኑን መጥቀሱን ገልጧል። ሰሞኑን ባደረጋችሁት ውጊያ ተጠያቂው ማን ነው? ስንት ህዝብስ አለቀ? ሲል ደግሞ የሚጠይቀው ያየ ሰው ነው። ኦነግ ሀገር ቤት ገብቶ ሲታጠቅ መንግስት የማንን ጎፈሬ እያበጠረ ነበር ሲል ጥያቄውን ያክላል። አስመራ ላይ የተፈራረማችሁትን ሰነድ ለምን ይፋ አታደርጉትም? ሲልም ጥያቄ አቅርቧል። ታደሰ በሚል የትዊተር ስያሜ የቀረበ ጽሁፍ ኦነግ አስቸጋሪ ሆኖ አይደለም የትዕግስት ጉዳይ ሆኖ እንጂ ሲል ይነበባል። ከባዱን መንገድ ከሆነ ምርጫቸው በጣም ቀላል ነው። መንግስት እርምጃ ወስዳል ሲል ይጠናቀቃል የታደሰ ጽሁፍ። ተሾመ ኤም ባረጎ በተሰኘ የትዊተር ስም የቀረበ ጽሁፍ የኦነግ ደጋ ዎች ህወሀት ታጥቋልና እኛም ይላሉ። ሆኖም ኦዴፓ በመንግስት ውስጥ ኦሮሞን እንደሚወክል ዘንግተውታል። ኦነግ በኦሮሚያ ፖሊስ ውስጥ እንዲቀየጥ ከተፈቀደለት የአርበኞች ግንቦት ሰባትም በአዲስ አበባ በድሬዳዋና እንደውም በመሰረቱ በሁሉም የኢትዮጵያ የፌዴራል ክፍሎች ያሉትን ወታደራዊ ክፍሎች ሊይዝ ይገባል ይላል። በዲ ደብልዩ ፌስቡክ ገጽ ላይ ከተሰጡ አስተያየቶች መካከል መሳይ ቢፋ በእንግሊዝኛ ቋንቋ ድል ለኦነግ ሲል ጽፏል። ዘነበ ብሩ ኦሮሞ የሚጠቃው በልጆቹ ነው ብሏል። ፋንታውን አወቀ አጠር ባለው አስተያየቱ ኦነግ መሽ ተቀየረ የዘር ፖለቲካ ይዞ ብሏል። ማሚት አሰፋ አቶ ለማ ኢትዮጵያዊነት ሱስ ነው ሲሉ ኦነግ ደግሞ ጫካ ሱሴ ነው ብሏል ስትል፣ መሳይ ጥበቡ አርባ ዓመታት ጫካ ካለምንም ውጤት ጫካ ውስጣቸው ነው ሱስ የሚል አስተያየት አስፍሯል። መኮንን ቀጀላ እግዚአብሔር ከመናቆርና ከመገዳደል አንድ ያድርገን ያፋቅረን የሚል አስተያየት ሰጥቷል። ሙሉጌታ ጌታ እንዳርጌ ኦነግ የሚጠይቅ ቀው ጥያቄ ካለ በሰላምና በውይይት ቢፈታ ይመረጣል። የአንድም ሰው ሕይወት መጥፋት የለበትም ሲል ቅድሚያ ለሰላም አጽንዖት ሊሰጠው እንደሚገባ አስረግጧል። የጠቅላይ ሚኒስትር አብይ አህመድ የአውሮፓ ጉዞን በተመለከተ አይነ አለም ጸጋዬ ይህ ድንቅ ከሆነ መሪ የምንጠብቀው ነው፣ እናመሰግናለን ዶክተር አብይ አህመድ ሲል አድናቆቱን ገልጧል። ከጠቅላይ ሚኒስትሩ የፍራንክፎርት ንግግር ቀደም ብሎ ቲጂዜድ በሚል የፌስቡክ መጠሪያ የቀረበ አስተያየት እንዲህ ይነበባል። ጀርመን ጠቅላይ ሚኒስትሩን ለመደገፍ የተዘጋጃችሁ እባካችሁ ሀገሩ ላይ እየተበደለና እየተፈናቀለ ያለውን ህዝባችሁን አትርሱ። ጠቅላይ ሚኒስትሩን አገር ሳትበታተን የህዝቡን ጩኸት ትኩረት እንዲሰጡት የህዝባችሁን ጩኸት to ፍትህ ለተጨቆሉ የኢትዮጵያ ልጆች ጠቅላይ ሚኒስትር አብይ ጀርመን ፍራንክፉርት ንግግር ሲያሰሙ ከተጠበቀው ቁጥር ያነሰ ታዳሚ ነው የተገኘው። ንግግራቸውን ያደመጡ የማህበራዊ መገናኛ ዘዴ በርካታ ተጠቃሚዎች ለጠቅላይ ሚኒስትሩ አድናቆታቸውን ገልጧል ዓይን ዓለም ጸጋዬ ይህ ድንቅ ከሆነ መሪ የምንጠብቀው ነው፣ እናመሰግናለን ዶክተር አብይ አህመድ ሲል አድናቆቱን ገልጧል። አብርሃም በእንግሊዝኛ የሺህ ብር በአማርኛ ትዊተር ላይ ሁለቱም የቃላት ማሳጅ ብቻ ብሏል። እጅግ ድንቅ ንግግር ሲሉ አድናቆታቸውን የገለጡ በርካቶች ናቸው። በማህበራዊ መገናኛ ዘዴዎች ብዙዎች የተቀባበሉት ከጠቅላይ ሚኒስትሩ ንግግር የተቀነጨበው ድምፅ እንዲደመጣል። ግን እርግጠኛ መሆን ያለባችሁ አንድ ነገር ኢትዮጵያ ማንም ተነስቶ በወደደው ልክና መልክ እንደ ቂጣ ጠፍጥፎ የሚጋግራት የግል ርስት ሳትሆን ዘመናትን ያስቆጠረች ታላቅ ሕዝብ የመሰረታት ታላቅ ሀገር መሆኗን ነው። እሳት ቢያንቀላፋ ገለባ ጎበኘው እንዲሉ ሀገሬ አንቀላፍታ ይሆናል እንጂ አልሞተችም ኢትዮጵያ ደክማ ይሆናል እንጂ አልተሸነፈችም። እምዬ ቀጥና ይሆናል እንጂ አልተበጠሰችም። ጠቅላይ ሚኒስትር አብይ አህመድ ፈረንሳይ መዲና ፓሪስ፣ ጀርመን በርሊን እና ፍራንክፉርት ከተሞች ተጉዘው ኢትዮጵያ በተመለሱ ቅጽበት የተወካዮች ምክር ቤት ተገኝተው ሹመት ሲሰጡ መታየታቸውን በተመለከተ ማሂ የካሱ ልጅ እረፍት እየወሰደ ነው ግን ስትል ጠይቃለች። የኢትዮጵያ የህዝብ ተወካዮች ምክር ቤት ሐሙስ ጥቅምት 22 ቀን 2011 ዓ ም ባደረገው ስብሰባ ወይዘሮ መዓዛ አሸናፊን የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት አድርጎ መምረጡ እንደተሰማ ወዲያው ነበር፣ ሰፊ መነጋገሪያው ነው። ወይዘሮ መዓዛ አሸናፊ በተሾሙበት ዕለት ካሰሙት ንግግር ቀጣዩ በማኅበራዊ መገናኛ ዘዴዎች በስፋት ተንሸራሽሯል። የህዝብ አመኔታ በፍርድ ቤቶች ላይ መመለስ አለበት። ይሄ የመጀመሪያው ስራዬ ነው የሚሆኑ ፍትህ ጉዳይ በፍርድ ቤቶች ብቻና በፍርድ ቤቶች አጥር ብቻ የሚመለስ አይደለም። ህዝቡ ለፍትህ ቀናይ መሆን አለበት። ህዝቡ ህግ አክባሪ መሆን አለበት። የህግ የበላይነት ከሌለ በሰላም መኖር እንደማንችል፣ ልማት ልናመጣ እንደማንችል ህዝቡ ሊረዳ ይገባዋል። ስለዚህ መብታችንን የሚያስከብርልን ፍርድ ቤት ብቻ ነው ብለን መጠበቅ የለብንም። ህዝቡ በየአካባቢው መብት እንዲጠበቅ ህግ እንዲከበር የራሱን መብት ማወቅ የሌሎቹንም መብት ማክበር ግዴታው መሆኑን ማወቅ አለበት። የወይዘሮ ማዕዛ አሸናፊ ሹመትን በተመለከተ ከተሰጡት በርካታ አስተያየቶች መካከል በዲደብልዩ የፌስቡክ ገጽ ላይ የተሰጡትን የተወሰኑትን እናስቀድም። ለውጡ እያስደመመን ነው። በትክክል በሚገባት ቦታ በችሎቷ መሆኑ የሚያስመሰግን ነው። እኔም ብለው የስልጣን ጥመኞችን ወገብ የሰበረ ስራ መሆኑ ትልቅ አድናቆት አለኝ። የነጋሲ በራኪ አስተያየት ነው። አህመድ ሲራጅ፣ ሴቶች እየተደሰቱና እየፎከሩ ቢሆንም የማደንቃቸው ግን ስራቸውን ሰርተው ለአገሪቱ ውጤታማ ሲሆኑ ብቻና ብቻ ነው። ያኔም አድናቆቴን እገልጽላችኋለሁ ብሏል። ለአህመድ አስተያየት ፋይዛ ሙሐመድ እናንተ ያለኛ ምንም ናችሁ ውስጥ ቤት ውስጥ ውጤታማ እንደሆንን በአገር ጉዳይም እንሰራለን ስንል እንሰራለን አንቀልድም ስትል መልስ ሰጥታለች። ጋዜጠኛ ቆንጂት ተሾመ ወይዘሮ ማዛ አሸናፊ ሴት መሆናቸው ተጨማሪ ጥቅም ይሰጣል እንጂ ባላቸው የትምህርት ዝግጅት ልምድና ስብዕና ብቻ እንኳ ብንመዝናቸው ለተሾሙበት የስራ ኃላፊነት እጅግ የሚመጥኑ ናቸውም። የኢትዮጵያ የፍትህ ስርዓት ለሴቶችም ለወንዶችም እኩል ጠቃሚ የሚያደርግ እንዲሆን ይሰራሉ ብዬ አምናለው። መልካም የሥራ ጊዜ ለመቤት ማዛ ብላለች። ሹመቱም እጅግ ተገቢ መሆኑን ገልጣለች። ቬሮኒካ መላኩ ፌስቡክ ላይ የፍትህ ቅርንጫፉ ደህና ሰው ያገኘ ይመስላል። ማዛ ካልሰነፈች ትችላለች ብቻ ሳይሆን በደንብ አድርጋ ትችላለች ስትል አድናቆቷን ገልጣለች። አድማጮች ጠቅላይ ሚኒስትሩ በአውሮፓ ኦነግና አዲሷ ተሿሚ በሚል ርዕስ ያጠናቀርንላችሁ የማህበራዊ መገናኛ ዘዴዎች ቅኝት ዝግጅታችን በዚሁ ይደመደማል። ማንተጋፍቶት ስለሽ ነኝ። መልካም ጊዜ። ጤና ይስጥልኝ።